በደቡብ አፍሪካዋ ደርበን ከተማ ካለው ሰው ሳምንት ማብቂያ ጀምሮ በውጭ ሀገር ዜጎች ላይ በደረሱ ጥቃቶች በትንሹ አምስት ሰዎች መገደላቸውን የመገናኛ ብዙሃን ዘገቡ። በትናንትናው ዕለት ደርበን ከተማ ጎዳናዎች ላይ ሁከት ተቀስቅሷል። ሄኖክ ሰማእግዜርና ሳሌም ሰሎሞን ባጠናቀሩት ዘገባ መሰረት በደርበን የሚኖሩ አፍሪካውያን ኢትዮጵያውያንን ጨምሮ በፍርሃት ቤቶቻቸውን ዘግተው ተቀምጠዋል። ሄኖክ ዝርዝሩን ይዟል። በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል ሶስት ኢትዮጵያውያን እንደሚገኙበት በከተማዋ የሚኖሩ የኢትዮጵያ ማህበረሰብ አባላት ገልጸዋል። የሆስፒታል ምንጮች ለቪኦኤ ማረጋገጥ የቻሉት አንድ ኢትዮጵያዊ መገደሉን ብቻ ነው። በደርባን ከተማ አርብ ዕለት ሁለት ኢትዮጵያውያን ወንድማማቾች ኡምላዚ በምትባል ሰፈር ውስጥ የምትገኝ አንዲት በብረት ኮንቴይነር በተሰራች ሱቅ ውስጥ በስራ ተሰማርተው ነበር። ቆመጥ፣ ጩቤና ድንጋይ የያዙ የሀገሬው ሰዎች ወደ ሱቃቸው ሲያመሩ በፍጥነት በራቸውን ዘግተው በውስጥ ተቀመጡ። በዚች ትንሽ ሱቅ አብሯቸው በሽርክና የሚሰራው ያጎታቸው ልጅ ሰላሙ ካልታሙ በወቅቱ በስፍራው አልነበረም። የተከሰተውን ሁኔታ በስፍራው ደርሶ እንደተረዳው እንዲህ ይገልጻል። አሌክስና ተሰማ አንድ ላይ ነው የነበሩት ኮንቲና ውስጥ። አሌክስ ታላቅ ወንድሜ ነው ለተሰማ ተሰማ ታናሼ ነው። ከመጣ ወደ አራት ሮኖዋል። ከሱ ጋር አብሮ የሚሰራ ነው። እዛ ውስጥ ኮንቲና ውስጥ ቆልፎ ነው እሳት እንትን ፈረፊን አርጭቶ እሳት ያነደዱ። እንግዲህ ይሄ ኮንቴይነር የምትለው ሱቅ ነው። ሱቅ አላቸው። እሳት ካቃጠላ በኋላ ነው ያው እሳት አደጋ ደርሶ ሰዎችም ደርሶ ከዛ ኮንቲናውን ሰብሮ ልጆቹን አወጣ። አንዱ ሞታ፣ አንዱ በህይወት አለ እስከ ዛሬ። ያው ሆስፒታል ነው እሱም በሕይወት ያለው። በሕይወት ተርፎ በሆስፒታል የሚገኘው አሌክስ ማርቆስ በሱቁ ውስጥ ለአንድ ሰዓት ሙሉ ተዘግቶበት የእሳት ወላፈን ሲገርፈው ቆይቶ የሱቁ አከራይ በስፍራው ፈጥኖ በመድረስ በአትክልት ውሃ ማጠጫ ቱቦ እሳቱን አጥፍቶ ሕይወቱን እንዳተረፈው ያነጋገርነው የታይምስ ላይቭ ጋዜጣ ዘጋቢ ቦንጋኒ ማትዌታ አስረድቶናል። አሌክስ ማርቆስ በደረሰበት ከባድ ጉዳት በቆዳው ላይ ሶስተኛ ደረጃ የሚባለው ቃጠሎ ደርሶበት ፕሪንስ መሼኒ መታሰቢያ ሆስፒታል በሕክምና እየተረዳ ይገኛል። ሕይወቱ ያለፈው የሀያ ሁለት ዓመቱ ታናሽ ወንድሙ ተሰማ ማርቆስ ወንድሙን በስራ ለማገዝ ከኢትዮጵያ ከመጣ አራት ወሩ ነበር። የደርባን ከተማ አስክሬን ማቆያ ጣቢያ ደውለን ባገኘነው መረጃ መሰረት የአንድ ኢትዮጵያዊ አስክሬን ለቀብር መውጣቱን ገልጸዋል። በጌል ስትሪት አስክሬን ማቆያ ሌሎች አስክሬን መኖራቸውን ያስረዱን ስማቸውን ያልገለጹ ሰራተኛ ቁጥሩን አረጋግጠው መረጃ እንደሚሰጡን ገልጸውልናል። አስከሬኑ አሁን እዚህ የለም፣ መጥተው ለቀብር ወስደውታል። የጸጥታ ሁኔታ አሁንም የተረጋጋ አይደለም። የታይምስ ላይቭ ጋዜጣ ዘጋቢ ቦንጋኒ ማትዌታ ጥቃቱን እየተከታተለ በየዕለቱ ዘገባ ያቀርባል። በደርባኑ ጥቃት አምስት ሰዎች መገደላቸውን የመገናኛ ብዙኃን በስፋት ዘግበዋል ይላል። ጥቃቶቹ እየደረሱ ያሉት በኢትዮጵያውያኑ ላይ ብቻ ሳይሆን በሌሎች ሀገሮች ዜጎች ላይም ጭምር ነው። ሶማሊያውያን፣ ዚምባብዌያውያን፣ ማላዊያውያን፣ ሌሎችም አሉበት። የማላዊ መንግሥት በደቡብ አፍሪካ በስራ ተሰማርተው የሚገኙትን ዜጎቹን ከእነዚህ መሰል ጥቃቶች ለመከላከል ወደ ሀገራቸው ለመመለስ መወሰኑን ዘገባዎች ጠቁመዋል። ኢትዮጵያውያኑ በአሁኑ ወቅት በስጋትና በፍርሃት በራቸውን ዘግተው በቤት ውስጥ ተቀምጠው በጸሎት እንደሚገኙ ገልጸውልናል። ሁለት የአጎቶቹ ልጆች ጥቃት የደረሱበት ሰላሙ ካልታሙ ታዳቢቀን ነው ያለ ነው በጣም በጣም አስቸጋሪ ሁኔታ ላይ ነው ከተማ ማውጣት መግባት አንችልም በጣም በአስቸጋሪ እና በከፋ ሁኔታ ላይ ነው ያለ ነው እንግዲህ ይሄ ጥቃት የሚደርሰው በእናንተ በኢትዮጵያውያኑ ላይ ብቻ እንዳልሆነ ከዚህ በፊትም እኛም በዘገባችን የተመለከትነው ጉዳይ ነው ሌሎች የሌሎች ሀገሮች ዜጎች ጋር ያለውን ሁኔታስ እንዴት ትመለከተዋለህ በሌላም ደርሷል በእኛ ብቻም አይደለም ከእነሱ ጋር አብሮ የሚያሳልፉት ወይም የሚሰሩትን ላይ ደርሷል። እኛ ብቻ አይደለንም። የፖሊስ ኃይል በከተማይቱ የተመረጡ አካባቢዎች ተሰማርቶ ጸጥታ ለማስከበር በመጣት ላይ ይገኛል። በጥቃቱ የተጠረጠሩ ግለሰቦችም አሁን እየተነጋገርን ባለንባት ሰዓት በእስር ቤት ምርመራ እየተደረገባቸው ነው። ደቡብ አፍሪካ ውስጥ ከዚህ በፊት በውጭ ሀገር ዜጎች ላይ የሚሰነዘሩ የጥላቻ ጥቃቶች የተመዘገቡ ሲሆን በደርባን በስፋት ተመሳሳይ ጥቃቶች የተለመዱ እንዳልሆኑ ጋዜጠኛው ቦንጋኒ ማትዌታ ያስረዳል። የአሁኑ ጥቃት የተቀሰቀሰው የዙሉ ንጉሥ ጉድዊል ዝዌልቲኒ ያለ ሕጋዊ ፈቃድ በደቡብ አፍሪካ የሚኖሩ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር ካሰሙ በኋላ ነው ሲሉ የመገናኛ ብዙሃን ዘግበዋል።